የነበረውን አሰራር እና ችግሩን በተመለከተ ዩናይትድ ስቴትስ በሚገኘው በማሳቹሴት ኢንዲኮት ኮሌጅ የሰብአዊ መብትና የዓለም አቀፍ ሕግ መምህር ረዳት ፕሮፌሰር ሰማይን ጋሹን ደቸ በላይ አነጋግሯቸው የሚከተለው መልስ ሰጥተዋል። እስካሁን ያለው አሰራር ምንድን ነው? ይሄ የሰላም አስጠባቂው ኃይል በሚቆይባቸው ሀገሮች ኃይልን እንዳይጠቀም በጣም የሚወስን ህግ ነው ያለው። ሌሎች መጠው በእርሱ ላይ ጉዳት እያደረሱም በተቻለ መጠን ራሱን የሚከላከልበትን አይነት ዘዴ ነበር እስካሁን የሚጠቀሙት። አሁን ግን ሲታይ ምንድን ነው ከመከላከል ያለፈ ወደ ሀይልን ወደ መጠቀም የሚያስችል ጥናት ነው የተባበሩት መንግስታት ድርጅት አስጠንቶ አሁን ለተባበሩት መንግስታት ድርጅት ዋና ፀሐፊ ያቀረበው ጥቃቶች በሚሰነዘሩበት ወቅት ከዚህ በኋላ ዝም ብሎ ራሱን መከላከል ብቻ ሳይሆን አስፈላጊ የሚመስለውን ሀይል በጊዜው እንዲወስድ የሚፈቅድ ነው። በእርግጥ በእርግጥ ይሄ ገና እንግዲህ ታይቶ መፈቀድ አለበት። ግን ጥናቱ ግን ቀርቧል ማለት ነው። ዋና ፀሐፊው ጥናቱን ተግባራዊ ያደርጉታል ማለት ነው። ቀጣዩ እርምጃስ ምን ይሆን? የተባበሩት መንግስታት ድርጅት ዋና ፀሐፊ ጥናቶችን ሊያስጠና ይችላል። ችግሮችን ሊለይ ይችላል። ግን ይሄ ነገር ብቻውን የሚያጸድቀው አይሆንም። ፀጥታው ምክር ቤት በተለይ በዚህ ጉዳይ ላይ ውሳኔ መስጠት አለበት። ምክንያቱም በተባበሩት መንግስታት ድርጅት ቻርተር መሰረት ጸጥታና ደህንነትን በተመለከተ የመጨረሻ ውሳኔ የሚሰጠው የጸጥታው ምክር ቤት ስለሆነ ማለት ነው እና ይህን ጥናት ምናልባት ዋና ጸሐፊው ወደዛ የሚያስተላልፉበት ሁኔታ ይኖራል ብዬ አስባለሁ። ከዛ በኋላ ከተቀበለው የጸጥታው ምክር ቤት ይህን ነገር አጽድቆ ምናልባት መመሪያን ሊያወጣ ይችላል፣ አጠቃቀም በተመለከተ ማለት ነው ወይም ደግሞ የዋና ጸሐፊው ወይም ደግሞ ሌላ አካል ይህን በተመለከተ ሬጉሌሽን ወይም ደግሞ ዝርዝር መመሪያ እንዲያወጣ ሊያዝግ ይችላል ማለት ነው። ይሄ ነው የሚሆነው አሰራር። የተባበሩት መንግስታት ድርጅት ባለፉት አመታት የሰብአዊ መብት ጥሰት በተለይ እነዚህ የሰላም አስከባሪ ሀይሎች በተለያዩ ሀገሮች ሰብአዊ መብት ጥሰት በጣም ይከሰሳሉ እና በጣም ከፍተኛ የሆነ ችግር የሚሰጡ ይመስለኛል። ምናልባት ጋይድላይንስ ሊያስቀምጡ ይችላሉ። ለምሳሌ መቼና እንዴት ይህንን ሀይል መጠቀም እንደሚችሉ ዝርዝር የሆነ አሰራር ሊያወጡ ይችላሉ። ብዙ ሰላም አስከባሪ ሀይሎች ኢትዮጵያን ጨምሮ ጀምሮ የሰብአዊ መብት ጥሰት ከሚከሰትባቸው ሀገራት መምጣታቸው ችግር እንዳለውም ረዳት ፕሮፌሰር ሰማይን ጋሹ ይገልጻሉ። በአብዛኞቹ ለምሳሌ እንደ ኢትዮጵያ ከመሳሰሉ ሀገራት የሰብአዊ መብት ጥሰት በከፍተኛ ደረጃ ያለበት ሀገር የሚመጡ የሰላም አስከባሪ ሀይሎች ናቸው። እንደገናም ደግሞ ኢቭን የመሳሪያ አጠቃቀም እንኳን ችግር አለባቸው። ብዙዎቹ እንደዚህ ሶፊስቲኬትድ የሆኑ ዘመናዊ መሳሪያዎችን የመጠቀም አቅምና ችሎታም የሌላቸው ናቸው። አሁን ለምሳሌ ኢትዮጵያን በምናይበት ጊዜ በአብዛኛው ይሄ መንግስት የሰላም አስከባሪ ሀይል ውስጥ የሚሳተፈው አንደኛ ገንዘብ ለማግኘት ነው። በሁለተኛ ደረጃ ደግሞ ዓለም አቀፍ እንቅስቃሴ ውስጥ በመሳተፍ ሌጂቲሜቲ ተቀባይነት ለማግኘት የሚደረግ ነው ነው እንጂ በአብዛኛው ለምሳሌ የሰብአዊ መብት ትሬኒንግ ወይም ደግሞ ስልጠና የማይሰጣቸው ሀገራቸው ውስጥ የሰማዊ ጥሰት ያለባቸው ሰዎች ሌላ ሀገር ሲሄዱ ይሄንን አይነት ስልጣን ሀይልን የመጠቀም ስልጣን ከሰጣቸው በርካታ ሰዎች ሊጨርሱ፣ ሊገድሉና ከፍተኛ የሆነ የሰብአዊ መብት ጥሰት ሊያመጣ የሚችል ከፍተኛ ስጋት የሚፈጥር ነገር ነው። ህግ የማውጣቱ ነገር ከመጣ ጥንቃቄም ሊደረግ እንደሚገባ ባለሙያው ይገልጻሉ። ልክ ነው። እነዚህ የተባበሩት መንግስታት ድርጅት የሰላም አስከባሪ ሀይላት ራሳቸውን መከላከል አለባቸው። ነገር ግን ደግሞ ኃይልን የመጠቀምን ስልጣን ስሰጥ ደግሞ የሚመጣውን የሰብዊ መጥረት አደጋ ደግሞ ልትቀርስበት የሚችለውን አሰራር አብረ ካላስቀመጡ በስተቀር ይሄ ነገር ሁኔታውን የበለጠ ውስብስብ ሊያደርገ ይችል ይመስለኛል። በተለይ በአፍሪካ እንደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ እንደ ሱዳን፣ ሌሎች የመሳሰሉት ሁሌም ግጭት ባለባቸው ሀገሮች ልትቆጣጠሩ ማችልባቸው ማስረጃ ልታገኝባቸው ማችልባቸው ሁኔታዎች ናቸው ያሉት እና ይሄ ነገር አይ ቲንክ በጥንቃቄ መታየት ያለበት ይመስለኛል። ለዶችበለ ራዲዮ ዘገባ መክብሸዋ ነኝ ከዋሽንግተን ዲሲ።